ሰላም ጤና ይስጥልኝ። እንደምናመሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ረቡዕ ታህሳስ 21 2013 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። ከጥንቅሮቻችን መካከል ጥቂቶቹን እናስተዋውቃችሁ። ኢትዮጵያ ውስጥ በተለያዩ ጊዜያት የሚነሱ ግጭቶችና የሚፈጠሩ አለመረጋጋቶች በመገናኛ ብዙሃን እንዴት መዘገብ አለባቸው በሚለው ዙሪያ ምሁራን አነጋግረናል። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ አገር ላይ አደጋ የሚጥል ከሆነ በሕዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። የሰማችኋቸው በሚሲሲፒ ዩኒቨርሲቲ የጋዜጠኝነት መምህር የሆኑት ዶክተር ዘነበ በየነን ነው። በምሽቱ እናስደምጣችኋለን። በሌላ በኩል በጣሊያን ሰሜን ትሬንቲኖ ግዛት በከፈቱት ስኬታማ የእንስሳት እርባታና የአይብ መደብር ትኩረትን ስበው የነበሩት ኢትዮጵያዊቷ ስደተኛ አጌቱ ጉደታ በመኖሪያ ቤታቸው ውስጥ ሞተው መገኘታቸው ተሰምቷል። አሟሟታቸውም አነጋጋሪ ሆኗል። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው እና ዝም ብለን ኢትዮጵያውያንና ትውልደ ኢትዮጵያን ብቻ ብለን ማለት ማቅመም አንችልም። የነበራቸው ማስተዋጽኦ በዚህ ነገር በጣም ትልቅ ነበር። በሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊ የሆኑት አቶ ደሳለኝ መኮንን ናቸው በጉዳዩ ላይ አነጋግረናቸዋል በተጨማሪም ኢትዮጵያውያን ሴቶች በፖለቲካው ላይ ውክልና እንዲኖራቸው ትስስር እንዲፈጥሩ እንዲሁም ራሳቸውን እንዲያሳድጉ በማለት የተመሰረተው የኢትዮጵያውያን ሴት ነጋዴዎች ማህበር ኤውብ አጋር መስራች ናሁሰናይ ግርማ በምሽቱ ተሞክራቸውን የሚያጋሩን ይሆናል ሀብታሙ ስዩም በዜናዎቹ ኤልያስ አስማረ በቅንብሩ እንዲሁም እኔ ኤደን ገረመው በመስተንግዶ ቀጣዩ ያላችሁ ሰላሳ ደቂቃዎች አብረናችሁ እንዘልቃለን እናንተም አብራችሁ እንድታመሹ እየጋበዝን አሁን ከዓለም ዙሪያ ወደተሰባሰቡ አጫጭር ዜናዎች እንሻገራለን። ኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል ያለውን የጸጥታ ችግር በመፍራት የሰብአዊ ድጋፍ ለማጓጓዝ ለሰጉ የተሽከርካሪ ባለንብረቶች የዜግነት ግዴታቸው እንዲወጡ ጥሪ ቀርበዋል። በክልሉ መቶ ሺህ የሚጠጋ ተፈናቃይ መኖሩንና ከመንግሥትም ሆነ ከረጅ ድርጅቶች ድጋፍ እየተገኘ ቢሆንም በአካባቢው ባለው የጸጥታ ስጋት ምክንያት ከፌዴራልም ሆነ በክልል ውስጥ ወደ ተለያዩ አካባቢዎች እህል ለማድረስ አለመቻሉን የቤንሻንጉል ጉሙዝ ክልል መንግስት ገልጿል። ተፈናቃዮቹ ባሉበት ከተማ የሚገኙ ነዋሪዎች ቤታቸውን ለቀው ከ15 እስከ 20 ሰዎች ድረስ በቤታቸው እያስተናገዱ መሆኑን በመጥቀስ ተፈናቃዮቹ አመስግነዋል። ተመራጩ የአሜሪካ ፕሬዚደንት ጆ ባይደን የኮቪድ-19ን ክትባት መጠን ማሳደግን ጨምሮ ወረርሽኙን ለመከላከል በተሻለ መንገድ ጠንክረው እንደሚሰሩ ተናግረዋል። ባይደን ይህን ያሉት ፕሬዚደንት ትራምፕ በዩናይትድ ስቴትስ ወደ 339000 ሰዎችን ለገደለው ወረርሽኝ የሰጡት ምላሽ ደካማ መሆኑን አስመልክቶ የተሰነዘረባቸውን ትችት እየተቃወሙ ባሉበት ወቅት ነው። በሀገሪቱ ባለፉት ሁለት ወራት ውስጥ አሻቅቦ የነበረው የወረርሽኙ ቁጥር መጠነኛ መሻሻል እያሳየ ቢሆንም አሁንም ግን በአማካይ ከ1800 በላይ የሆኑ ሰዎች በየቀኑ የወረርሽኙ ተጋላጭ መሆናቸው ታውቋል። በበዓላት የሚደረጉ ጉዞዎችና ስብሰባዎች ወረርሽኙን ወደ ነበረበት ከፍተኛ መጠን ሊመልሱ እንደሚችሉ እያስጠነቀቁ ነው። በክሮሽያ ከደረሰው አደጋ ውስጥ በሕይወት ያለን ሰው ለማውጣት ፍለጋ ተጀምሯል። እስካሁን ሰባት ሰዎችን የገድለውና ሀያ ሰዎች ላይ ከፍተኛ አደጋ ካደረሰው ጠንካራው የማዕከላዊ ክሮሽያ ረደ መሬት የተረፉ ወይንም የተጎዱ ሰዎች እንዳሉ ለማጣራት የነፍስ አደን ሠራተኞች ሌሊቱን ፍለጋ ጀምረዋል። የሟቾች ቁጥር ሊጨምር እንደሚችል የአገሪቱ ጠቅላይ ሚኒስትር አንድሬ ፕለንኮቪች ትናንት ማክሰኞ ምሽት ተናግረዋል። ፔትሬንጃ የተባለችውን ከተማ ክፉኛ የመታት ርዕደ መሬት በሬክተር ስኬል 6.4 እየተመዘገበ ሲሆን ይህ አደጋ ከመድረሱ አንድ ቀን አስቀድሞ 5.2 ሬክተር ስኬል የተመዘገበ ርዕደ መሬት በተመሳሳይ አካባቢ ላይ አደጋ አድርሷል። በአካባቢው የሚኖሩ ሰዎች ቀድሞውን የተጎዱትን ሕንፃዎች መልሶ የጎዳው ርዕደ መሬት ተመልሶ አደጋ እንዳያደርስባቸው በመፍራት ትናንት ማክሰኞ ሌሊቱን ከቤታቸው ውጭ ነው ያሳለፉት። ቱ ከተማይቱ ላይ ጉዳት ካደረሰ በኋላ ከሚኒስትሮችና የመንግስት ባለስልጣናት ጋር አካባቢውን የጎበኙት ጠቅላይ ሚኒስትሩ ትልቁ የማዕከላዊ ፔትሬንጂያን ውስጥ የሚገኝ አብዛኞቹ ህንፃዎች ምንም ሊጠቅሙ በማይችሉበት ሁኔታ በመጎዳታቸው አካባቢው በቀይ ዞን ውስጥ ገብተዋል ብለዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለዕለቱ ወደ አዘጋጀንላችሁ ዘገባዎች እንሻገራለን። በጣሊያን ሰሜን ትሬንቲኖ ግዛት በከፈቱት ስኬታማ የእንስሳት እርባታና የአይብ መደብር ትኩረትን ስበው የነበሩት ኢትዮጵያዊት ስደተኛ አጊቱ ጉደታ በመኖሪያ ቤታቸው ውስጥ ሞተው መገኘታቸው ተሰምቷል። የጣሊያን ፖሊስን ዋቢ ያደረጉ መገናኛ ብዙኃን አጊቱ በሰው እጅ ሕይወታቸው ሳይጠፋ እንዳልቀረም አስታውቋል። ይህ በእንዲህ እንዳለ በሮም የኢትዮጵያ ኤምባሲ ጉዳዩን እየተከታተለውና የምርመራ ውጤቱንም ከፖሊስ እየተጠባበቀ መሆኑን አስታውቋል። ሀብታም ስዩም ዝርዝር ዘገባ አለው። የዛሬ 11 ዓመት በስደት ወደ ጣሊያን የሄዱት አጌቱ ጉደታ የስደት ህይወትን ወደ ስኬት በመለወጥ ተምሳሌት የሆኑ ሴት ነበሩ። በሰሜን ጣሊያን ትሬንቲኖ በሚገኘው 11 ሄክታር መሬት ላይ ሰማንያ ያክል ፍየሎችን በማርባት የኋላ የኋላ ደግሞ ላካፕራ ፌሊዝ ወይም ደስተኛ ፍየሎች የተሰኘ የፍየል አይብ መሸጫ መደብር በመክፈት የሞቀ ንግድ መስርተው የሀገሬውና የመላው አውሮፓ መነጋገሪያ ሆኖ ነበረ። የጣሊያን ጋዜጦች ትናንት ይዘውት የወጡት ዜና ግን የሚያውቃቸውን ለድንጋጤ የዳረገ ነው። አጊቱ በቤታቸው ውስጥ ሞተው ተገኝተዋል። ከፖሊስ ጋር ግንኙነት በመፍጠር ሁኔታውን እየተከታተለ መሆኑን የሚናገረው በሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊ የሆኑት አቶ ደሳለኝ መኮንን እስካሁን የደረሱበትን እንዲያጋራሉ ሟቿ ነብሳቸውን ይማርና ጥሎ ነው ራሳቸውን ቀይረው ከአካባቢ የኑሮ እና የስራ ባህል ጋር ተላምደው ውጤታማ የሆነ የቢዝነስ ባለቤት ነበሩ። በዚህ ነው በጣም የሚታወቁት። ለዛ ነው ነው ሁሉም ሰው የሚያውቃቸው። በሚያሳዝን ሁኔታ እንግዲህ ትላንት ህይወታቸው አልፏል። እስካሁን ባለው መረጃ አብረዋቸው ይሰራ የነበረ እንደሳቸው ስደተኛ ናትራሌ ከጋና መጣ ነው የተባለው እሱ ህይወታቸውን እንዳጠፋ ነው ፖሊስ የሚያምነው በምርመራ ላይ ነው። ሰውየው ተይዟል። የእምነት ክደት ቃልንም ሰጥተዋል። ፖሊሶቹ ገና ነን በቃ ይዘነዋል፣ እኛም ይመስለን ይሄ ነው ይሄ ነው ማለት አንችልም ብለዋል። አንዳንድ ሚዲያ ያለ የእምነት ቃልንም ስሰጥ በቃ እንዳረገው ተናግረዋል። ትሚላለ ይሄን ወይ እንግዲህ በህግ የተያዘ ጉዳይ ስለሆነ እሱ ነው ብሎ መደምደም አይቻልም። ዞሮ ዞሮ ግን መረጃዎቹ የሚያሳዩት እሱ ሰራተኛቸው እንዳረገው ነው። የምርመራ ውጤቱን ከመጠባበቅ ወዲህ ኤምባሲው የሟቻ አስክሬንና ሀብትን በተመለከተ ሊያደርጋቸው ስላስባቸው ስራዎችም አቶ ደሳለኝ ይህንን ብለዋል። በዚህ ረገድ ኤምባሲው የሚሰራቸው ሁለት ነገሮችን እየሰራ ነው። አንደኛው ያው አስክሬን ናቸው፣ በከብር በሚያርፍበት ሁኔታ ነው። ምናልባት ሰምተህ ይሆናል። እንደምታውቀው በጣም ስትሪክት ሎክዳውን ላይ ነው ያለው እንስሳቸው ሕይወታቸው ያለፈው ኖርዝ ላይ ነው ጣሊያን ኖርዝ ሳሊ ሆነ ግን የጀርመንኛም ሪትም ላይ የሚናገር ጫፍ ላይ ያለ ክልል ነው። በአካል እኛ ራሳችን ወይም ምክ ምርጫ አምባሳደር ሌሉ መርግት እስካሁን አልደረስንም። ግን ባለን የስራ ግንኙነት በአሉንም ኮሚኒቲ ተወካዮች በኩል መጠቃላይ ሂደት እየተከታተል ነው። እኛም ከነገ ጀምሮ ፊስና ዛሬ ማታ እዛ እንገኛለን። ሁለተኛው ደግሞ ገዳያቸው በትክክል ተጣርቶ አስፈላጊ የሕግ ቅጣት የሚያገኝበትን ሶስተኛ ደረጃ የቢዝነስን ባለቤት ስለሆኑ ቤተሰቦቻቸው የሚገባውን ነገር የሚያገኙበት ሁኔታ ነው የሚሰራን ያለ ነው። አቶ ደሳለኝ ቀደም ባለው ጊዜ ቀለምን መሰረት ያደረገ ማስፈራሪያ ይደርሳቸው እንደነበረ ሟች ይናገሩ ነበረ። የተገደሉበት ምክንያት እሱ ስላለመሆኑና ስለመሆኑ ከፖሊስ ያገኛችሁት ማረጋገጫ ምንድን ነው? አሁን ይሄ ነው ለማለት አይቻልም። ግን በትክክል እንደዛ አይነት ነገር ደርሶባቸው ያውቃል። ይህንም ኤምባሲ ያውቃል። አስፈላጊውን ድጋፍ ሰጧቸው ነበር። በዛ ረገድ ያ የተፈታ ይመስለናል። ይሄኛው አደረገ የተባለ ሰው ሌላ ነው የሚመስለው። ዞሮ ዞሮ ሲጣራ እንዳልኩ በህግ የተያዘ ጉዳይ ስለሆነ ሊገናኝ ይችል አይችል እንደሆነ በጋራ የምናየው ነው የሚሆነው። አጊቱ ጉደታ ሕይወትና ሞታቸው ትኩረትን የሳበበት ምክንያት ሐዘን ካጠላበት በአውሮፓ የስደተኞች ሕይወት ለየት ያለ ብርሃን ፈንጣቂ ስኬት ማስመዝገባቸው እንደሆነ በተደጋጋሚ ተጠቅሰዋል። ስደተኞችን በተመለከተ የተከፋፈለ አቋም ባለባት ጣሊያን የአጊቱ ታሪክ ስደተኞች እድል ቢሰጣቸው ላስጠጋቸው ማኅበረሰብ የሚተርፍ አበርክቶት እንዳላቸው ደንበኛ ምሳሌ ተደርጎ የሚቆጠር ነበር። አቶ ደሳለኝ ሟች ስደተኞችን በመልካም ያስነሱ እንደነበሩ ያውሳሉ። ይህም በጣም ማለት እዚህ ላይ ነው። ትልቁ ነገር በጣም ትልቅ ነበር፣ ነው ማለት የሚችለው ኢትዮጵያውያን እና ኢትዮጵያን ብቻ ሳይሆን እንዳለ አፍሪካውያን፣ እንዳለ ስደተኞችን በዚህ ፍጥነት ትምህርታቸውን ተምረው ሶሲዮሎጂ ራሳቸውን ከቋንቋው ጋር አላምደው፣ ከአካባቢ የኑሮ እና የስራ ባህል ጋር ትሎ ጥላምደው ይህ በአጭር ጊዜ ውጤታማ የሆነ ቢዝነስ ብራንድ የሆነ ተቋም መገንባት ትልቅ ነው፣ እና በዛ ነው የእሳቸውን ስም የሚታወቀው፣ በዚህ ረገድ ነው። በአጠቃላይ ለማይግራንቶቹ ሞዴል ነበሩ፣ ምሳሌ የሚሆኑ ናቸው እና ዝም ብለን ኢትዮጵያውያንና የተወለደ ኢትዮጵያን ብቻ ብለን ማለት ማቅረብ አንችልም። የነበራቸውን ማስተዋጽኦ በዚህ ረገድ በጣም ትልቅ ነበር። የጣሊያን ዜና አገልግሎት ዛሬ ባወጣው ዘገባ አጊቱ ጉደታ የተገደሉት ቀጥረው በሚያሰሩት የ32 ዓመቱ ጋናዊ አዳምስ ሱሊማኒ ነው ተብሎ እንደሚጠረጠር ዘግበዋል። ሱሊማኒ ድርጊቱን እንደፈጸመ ለፖሊስ ማመኑም ተገልጸዋል። ከግድያው በተጨማሪ ያስገድደውን መድፈር ወንጀል እንደተፈጸመባቸው ዘገባው አክሏል። አጊቱ ጉደታ 42 ዓመታቸው ነበር። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታም ስዩምን ለዘገባው እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ወደ ሌላ ዘገባ እንላፍ። ኢትዮጵያ ውስጥ በተለያዩ ወቅቶች የሚነሱ ግጭቶችና የሚፈጠሩ አለመረጋጋቶች በተለያዩ የሀገር ውስጥና የውጭ መገናኛ ብዙሀን ይዘግባሉ። ሆኖም በቅርቡ በትግራይ ክልል የተካሄደውን ግጭት ጨምሮ በተለያዩ አካባቢዎች የሚነሱ አለመረጋጋቶችን መገናኛ ብዙሀን የሚዘግቡበት መንገድ በአብዛኛው ኃላፊነት የጎደለው ነው ሲሉ ምሁራን አስተያየታቸውን ይሰጣሉ። ስመኝሽ የቆየ በግጭት ዘገባ ወቅት የመገ መገናኛ ብዙሀን አዘጋገብ ምን መምሰል አለበት? ኃላፊነታቸውስ እስከ ምን ድረስ ነው ስትል የጋዜጠኝነት መምህራንና ባለሙያዎችን አነጋግራለች። እንደሚከተለው ይቀርባል። ኢትዮጵያ ውስጥ ያለው የፖለቲካ አለመረጋጋት ለተደጋጋሚ ግጭቶች፣ የሰው ሕይወት መጥፋት፣ መፈናቀልና የንብረት ውድመት እየዳረገ ነው። እነዚህ ግጭቶችና ጥላቸው የሚሄዱት ማህበራዊ፣ ኢኮኖሚያዊና የስነ ልቦና ቀውሶችም በተለያዩ የሀገር ውስጥና የውጭ መገናኛ ብዙኃን ይዘገባሉ። ሆኖም በግጭት ወቅት ከኢትዮጵያ የሚወጡ ዘገባዎች በአብዛኛው ኃላፊነት የጎደላቸው እና ሁኔታውን የሚያባብሱ ናቸው ሲሉ የጋዜጠኝነት መምህራንና አጥኚዎች ይተቻሉ። ከነዚህ አንዱ አቶ ሚኪያስ ሲሳይ በጋዜጠኝነት ያገለገሉ የኮሚኒኬሽንና ሚዲያ ባለሙያ ናቸው። በኢትዮጵያና በኤርትራ መካከል በነበረው ጦርነት ወቅትም የተባበሩት መንግሥታት ካቋቋመው የሰላም አስከባሪ ቡድን ጋር በመሆን መገናኛ ብዙሃንን የማስተባበር ስራ ሰርተዋል። የሰላም ጋዜጠኝነት ላይም ጥናት አጥንተዋል። ታዲያ በአሁኑ ወቅት ኢትዮጵያ ውስጥ የሚታዩት የግጭት አዘጋገቦች እውነትን የማጣራትና የሚዛናዊነት ችግር በስፋት ይታይባቸዋል ሲሉ አስተያየታቸውን ይሰጣሉ። ከውጭ ያሉ ሚዲያዎችን ለምሳሌ በምናይበት ጊዜ ለመረጃ አክሰስ የለንም በሚል የተወሰኑ ሰዎችን ወይም ደግሞ የተለያዩ ቲንክ ታንክ አባላትን የግል አመለካከት በመያዝ ከዛ ጋር ነገሮችን የማሾር አይነት ነገር እና እውነታውን በደንብ ያልተገነዘበ ካልቸራል ኮንቴክስቱን ያላገናዘበ ወይም ደግሞ አውዱን መሰረት ያላደረገ አንዳንዴም የግል አመለካከትን የጨመረ ነው። አገር ውስጥ ደግሞ ባለው ካለው መረጃ ጥረትም የተወሰነ ነገር ነው የምናገኝ የነበረው ከአንድ ወገን ወይም ከመንግስት ብቻ የሚሰጠውን መግለጫ፣ ትንሽ ጥረት አድርጎ ወጣ ብሎ ከዛኛው በኩልስ ምን እየተደረገ ነው፣ ምን ህዝቡ መሀል ላይ እንዴት ነው የሚለውን አንድ ወገን የሆነ ሌላው ደግሞ መንግስት የሚለውን ቃል መልሶ ማስተጋባትም አይቻል ሚዲያው ሚዛኑን እንዳልጠበቀ የሚያሳይ ሁኔታ አለው። ስለዚህ ከሁለቱም አንፃር ሳይ ዜናው ከዚህ ግጭት በተለይ ልምድ ማነስም የሀገሩ ሚዲያ የውጩ ደግሞ አክሰስ ማጣት በሚሉት ምክንያት በደንብ የተዘገበና እውነቱ ለህብረተሰቡ በቅጥ ወጥቶ የታየበት ሁኔታ አላየውም። መስመሩን የሳትና እምብዛም ከሚዲያ ባለሙያ አንጻር ሳየው ብዙም የሚያስደስት ያልነበረ ነው። መገናኛ ብዙሀን የህዝብ አይንና ጆሮ ናቸው የሚሉት አቶ ሚኪያስ በአሁኑ ወቅት ጫፍ ይዘው የሚዘግቡ ጋዜጠኞች መብዛት ህብረተሰቡ ላይ የሚያደርሰው ተጽዕኖ የከፋ መሆኑንም እንዲህ ያስረዳሉ። በጣም የከፋ ተጽዕኖ ነው የሚያመጣው ምክንያቱም አዳማጩ ሌላ ምክንያት ስለሌለው የአዳማጭ አይንና ጆሮ ሆኖ ነው ሚዲያ የሚያገለግለው እና ጉዳቱ ለአንድ ቀን፣ ለሁለት ቀን፣ ለአንድ ግለሰብ፣ ለሁለት ግለሰብ አይደለም። ዘለቄታ ያለውና አንደኛ ሚዲያውኑ ታማኝነት የሚያሳጣ ሁለተኛ የተዛባ መረጃ አስተላልፎ ሰዎች ያልተገባ አስተሳሰብ በዛም አስተሳሰብ ተመስርተው እርምጃ ሊወስዱ ይችላሉ፣ አስተሳሰብ ሊገነቡ ይችላሉ እና ያነ ሁኔታ ስለሚፈጥር በጣም አስከፊና አስቀያሚ ነገር ነው። እምብዛም የማያስደስት ማህበረሰብን በዘለቄታው በጋራ ላያስኖሩ የሚችሉ የተለያዩ ትርክቶች፣ እውነት ያልሆኑ ትርክቶች ከየቦታው ይንጸባረቃሉ። እነዛ ደግሞ ማህበረሰቡ አብሮ የኖረበትን የተሳሰረበትን ገመድ ቋጠሮውን ለማላላት በር ይከፍታሉ። ጋዜጠኝነት በማንኛውም ወቅት ቢሆን እውነት ላይ መሰረት ያደረገ ሚዛናዊ መረጃዎችን ማቅረብ የሚጠይቅ ሙያ ነው። ይህ ኃላፊነት በተለይ በግጭት ወቅት የከበደ እንደሚሆንና የተለየ ጥንቃቄ እንደሚፈልግ የሚገልጹት ደግሞ በሚሲሲፒ ዩኒቨርስቲ የጋዜጠኝነት ክፍል መምህር የሆኑት ዶክተር ዘነበ በየነ ናቸው። በአሁኑ ወቅት ከኢትዮጵያ የሚወጡ ዘገባዎች ጉዳዮችን የሚያራግቡና ስሜታዊነት የሚታይባቸው ናቸው የሚሉት ዶክተር ዘነበ እውነታዎችን ቢሆኑ እንኳን እንደወረዱ ማቅረብ ተገቢ እንዳልሆነ ይገልጻሉ። አንድ ነገር እውነት ስለሆነ ብቻ እውነትም ቢሆን ለህዝብ አይቀርብም። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ፣ የግጭት አዘጋገብ እያንዳንዱ የምንዘግበው ሁኔታ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት። ምክንያቱም አንድ ነገር እውነት ስለሆነ ብቻ ወይም ስለተደረገ ብቻ እንዳለ አይወርድም። መገናኛ ብዙሃን ኃላፊነታቸውን ሲወጡ ሀገርን ከአደጋ ማዳን ይችላሉ የሚሉት ዶክተር ዘነበ በጎረቤት ሀገር ሩዋንዳና የቀድሞ ዩጎዝላቪያ አካል በነበረችው ኮሶቮ በአልባኒያና በሰርቢያን ብሄሮች መካከል በደረሰው እልቂት የመገናኛ ብዙኃን ኃላፊነት የጎደለው ዘገባ ትልቅ አስተዋጽኦ እንደነበረ ያስታውሳሉ። ምናልባት ከሩዋንዳ በላይ ኤግዛምፕል ሊሆን የሚችል ነገር ያለ አይመስለኝም። በሩዋንዳ ምናልባት ዘ ፋስተስት ጄኖሳይድ ኢን ሂዩማን ሂስትሪ የምንለው ሊከሰት የቻለው በሚዲያው አቀነባባሪነት በሚዲያው እርዳታ ጋዜጠኞች ኃላፊነታቸውን በአግባቡ ባለመወጣታቸው ነው። ኮሶቦም እንደዛው አይነት ኤግዛምፕል መስጠት ይቻላል። ህጻናት ልጆች ኤትኒክ አልባኒያን ሲሆኑ ኳስ በሚጫወቱበት ሰዓት ኳሳቸው ወደ አንድ ግቢ ይገባል። ኳሳቸውን ለማምጣት በሚገቡ ሲሞክሩ ውሻ ይከተላቸዋል። ውሻውን ለማምለጥ በሚሮጡበት ሰዓት ታስቡት፣ የተጠራቀመ ውሃ ወይም ኩሬ ውስጥ ይገቡና ይሞታሉ። ጋዜጠኞች ይህንን ክስተት ሳያጠሩ ሰርቢያኖቹ ሆን ብለው ህጻናቶችን አድቀጠዋቸው ዋይ ጨምረው እንደገደሏቸው አድርገው ሪፖርት አደረጉ። በማግስቱ የአካባቢ አይቶት የማያውቀውን ግጭት አስተናግዷል። ባለፉት አመታት በኢትዮጵያ የመገናኛ ብዙሀን እንቅስቃሴ ዙሪያ የተለያዩ መሻሻሎች ቢታዩም በአሁኑ ወቅት የሚታየው የግጭት አዘጋገብ ግን ሙያው አሁንም ብዙ ስልጠናዎችንና ጥናቶችን እንደሚጠይቅ ያሳየ መሆኑን ባለሙያዎቹ ያሰምሩበታል። በተለይ ማህበራዊ ሚዲያ የተቋም ሚዲያዎች ላይ ኃይሉን ያሳየበት ጊዜ ነው የሚሉት ዶክተር ዘነበ በቅርብ ጊዜ በማህበራዊ ሚዲያ በተሰራጨ ፕሮፓጋንዳ ምክንያት በማይማር በሚገኙ ሙስሊሞች ላይ የደረሰው እልቂት በኢትዮጵያም እንዳይደገም ጥንቃቄ ማድረግ እንደሚያስፈልግ አበክረው ይገልጻሉ። ኃላፊነት የጎደለው ነገር ምናልባትም የራሳችንን ንዴት ለማውጣት ወይም የተወሰኑ ሰዎችን በቀን ለመወጣት ብለን የምናደርገው ነገር በህዝብና በሀገር በመንግስት ላይ ከፍተኛ ጫና እና ጉዳት ሊያስከትል እንደሚችል ማወቅ መቻል አለበት። ሶሻል ሚዲያ ላይ የምንለቃቸው መረጃዎች በምን መልክ እኛ ወገናችንን አገራችንን፣ መንግስታችንን ሊጎዳ እንደሚችል መገንዘብ መቻል አለብን። እኛ ሶሻል ሚዲያ ላይ የምናወጣው መረጃ ሌሎች ለምን እንደሚጠቀሙበት አናውቅም። ይህንን ደግሞ እስካሁን እያስተዋለን ይመስለኛል። በማህበራዊ ሚዲያ የሚሰራጩ ጽንፍ የያዙ መረጃዎች በኅብረተሰብ መካከል ያለውን ክፍፍል እያሰፋ መሆኑን አቶ ሚኪያስም ይስማሙበታል። አንዴ የተሰራጨን ሀሰተኛ መረጃ ማረም አስቸጋሪና ጊዜ የሚወስድ ነው የሚሉት አቶ ሚኪያስ ግለሰቦችም ሆኑ ተቋማት በማህበራዊ ሚዲያ የሚወጡ መረጃዎችን እየተከታተሉ የሚያረሙበት አሰራር እንዲኖራቸው ይመክራል። እንዲህ የተደረግኩኝ የውሸትም የእውነትም እንዲህ ሆንኩኝ መረጃ በሌለው መልኩ እያደረጉ ሰዎችን ሴንሴሽናል በሆነ መልኩ በመቀስቀስ በዛ መድረክ ፈጥሮ በማስተዳደብ እና ጽንፍ የረገጠ ፖላራይዝድ የሆነ ሀሳብ እስከ መፍጠር ድረስ የሚካሄድበት ሁኔታ አለ። ይሄ መከታተል ያስፈልጋል። መጀመሪያ ከግለሰቦች ይጀምራል። ግለሰቦች ለምንድን ነው ማድረገው? የሚል ነገር ይጠበቅባቸዋል። ከዛ ቀጥሎ ደግሞ በተቋም ደረጃ ማህበራዊ ሚዲያዎች የሚያወጧቸው መረጃዎች ክትትል ያስፈልጋቸዋል። ከተቻለ ደግሞ በተለያዩ ሚዲያ አማካኝነት እዚህ ቦታዎች ላይ እንዲህ የተባሉ ነገሮች እንዲህ ልክነት ስለሌላቸው ብሎ የማረሚያ ና ህብረተሰብን የማንቃት ሁኔታ ያስፈልጋል። እንደ አውሮፓውያን አቆጣጠር በሁለት ሺ ስምንት ዓመተ ምህረት በኬንያ የተደረገውን ምርጫ ተከትሎ በተነሳው የብሔር ግጭት የከፋ ጉዳት ሳይደርስ እንዲቆም የመገናኛ ብዙኃን ትልቅ ሚና እንደተጫወቱ ባለሙያዎቹ ያስታውሳሉ። በኢትዮጵያም የመገናኛ ብዙኃን በተለይ ለግጭት ወቅት የተለየ የአዘጋገብ ደንብ ማዘጋጀት፣ ከግለሰባዊ ስሜት የጸዳ ና ማጣራት የተደረገበት ሚዛናዊ ዘገባዎችን በማውጣት ሀገር ላይ የሚደርሱ አሉታዊ ተጽዕኖችን በመቀነስ ኃላፊነታቸውን እንዲወጡ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። ስመኝ ሽቆየና እንግዶቿን እናመሰግናለን። የኢትዮጵያ ሴት ነጋዴዎች ማህበር ኤወብ ከአስር አመት በፊት በናሆሰና ግርማና በሮማን ክፍሌ አማካኝነት በጥምረት የተመሰረተ ሲሆን ባለፈው አስር አመት ጊዜ ውስጥም እጅግ ብዙ ሴቶች የቋንቋ የንግድ ክህሎት እንዲሁም የተለያዩ ስልጠናዎችን የሚያገኙበት ትስስር የሚያደርጉበት በስራቸው የበቁና የላቁ ሴቶች እውቅናና ድጋፍ የሚያገኙበት እንዲሁም በፖሊሲ ደረጃ ተጽዕኖ የሚያሳድርበት ቦታ ሆኗል። ከመስራቾቹ አንድ የሆነችው ናሁ ሰናይ ግርማን የህይወት ተሞክሮና የማህበሩን እንቅስቃሴ በተመለከተ አነጋግሬያት ነበር። ናሁ ሰናይ ባልተለመደ መልኩ የወንድ ስም እንዴት እንደተሰጣት ከምታስረዳበት ይጀምራል። እኔ ናሁ ሰናይ ግርማ ነው የምባለው እና ናሁ ሰናይ ማለት አንደኛ የወንዶች ስም ነው። ሴት እኔ ብቻ ነኝ ይመስለኛል። አባቴ የሴት ልጅ ለመጀመሪያ ጊዜ ይፈልግ ነበረ እና ሰው ሴት መጣች እና አሁን ጥሩ ነገር ሆነ ማለቱ ነው። ስለዚህ አባቴ ከሞተ በጣም ረጅም ጊዜ ነው ወ ሰበን ዩርስ ኦልድ እሱ ተርቲ ፎር ነበረው። በጣም ወጣት ሆኖ ነው የሞተው። ግን ያ እየተነገረኝ ና ያደግኩት እና ይህን ታሪክ ሁሉ የምነግረው ለሰው ለምንድን ነው ተፈልጌ እንደ ሴት ተፈልጌ የመጣው እዛ በዛ ብርታት ነው ያደግኩት። እና ጠንካራ ሴቶች ብዙ ጊዜ ጠንካራ አባት ወይ አባታቸው ሰፖርት ያደረጋቸው ናቸው ይባላል። ይሄ በጥናትም የተገኘ ነው። በስቴት ውስጥ ሀርበርድ ዩኒቨርሲቲ ያጠነት ነው እና ሱክሴስፎል ማን ነው አባት ነው ያላቸው እና ሆኒ ጊዜ እሱን ነው የምለው። ያኔ የህይወት ዓላማ ምንድን ነው? እንግዲህ ብርሃናቸውን ላላገኙ ብርሃን ማምጣት ነው። ናሁ ሰናይ ግርማ ወይም ናሁ የደርግ መግቢያ ላይ ከሀገር ወጥታ ወደ ውጭ ሀገር በመጓዝ ትምህርቷንና ኑሮዋን በዛ ያደረገች ሲሆን በኮርፖሬሽን ንግድ ተምራ በአይቢኤም በዴልታ አየር መንገድ እንዲሁም በተለያዩ ዓለም አቀፍ ተቋማት ውስጥ አገልግላለች። ከደርግ መውደቅ በኋላም ወደ ሀገሯ ለመጀመሪያ ጊዜ በመመለስ እናቷንም ሆነ ሀገሯን የማየት እድል እንደታደለች ነው የምትናገረው። በዚህ ጊዜ ታዲያ የሴቶች አለመብቃት፣ ውክልና ማጣት፣ እንዲሁም በውጭ ሀገር እንዳለው የትስስር መድረኮች አለመኖራቸውን በመገንዘብ በተለያዩ ጊዜያት ወደ ኢትዮጵያ በመጣችበት ጊዜ ያስተዋለችውን ችግር ለመቅረፍ ስትል እዚሁ ኢትዮጵያ ለመቆየት ወሰነች። ከሮማን ክፍሌ ጋር በመሆንም የኢትዮጵያ ሴት ነጋዴዎች ማህበር ወይም ኤውብ የተሰኘ ማህበር ለመመስረት እንደተነሳችም ትናገራለች። ኤውብ ታዲያ ለሴቶች መብቃት የሚታትር ማህበር ሆኗል። የውይይት መድረክ ብለን የተነሳ ነው። በቃ እንገናኛለን። ከሐኪም ጀምሮ ከጠበቃ ጀምሮ ከጥሩ አስተማሪ ጀምሮ ከጥሩ ስፖርት የምትሰሪበት ቤት ጀምሮ የምትወያይበት ማለት ነው። ከስራሽ ጀምሮ አለቃሽ ትንሽ ችግር ቢኖረው ከአለቃሽ ጋር ያለ እንዲህ እንዲህ አይነት ነገር ከኔ ተለምዶ አንቺ የምን ታገኝበታለሽ በሚ የተነሳው ብዙም አልነበረም። ከዛ በኋላ በሂደት መሪዎች እናወጣለን ብለን በምንልበት ጊዜ እየተሻሻለ አሁን ትልቅ ቦታ የደረሰ ተቋም ነው። ግን ሁለት ነገሮች በአመት ውስጥ የምናደርገው ነገር ነበረ። አንደኛው የውይይት መድረክ። እኛ አናቅም መወያየት ስቲል አዳምጥ፣ ስቲ አዳምጠኝ ምናምን በቃ እኔ አንቺ የምትይው ነገር ካልተስማማኝ ወዲያው ጠልቼሻለሁን ከዛ በኋላ ወይ ላነጋግርሽም አልፈልግም ይሄ መቅረት አለበት። ይሄ መጥፎ ባህሪ ነው። ዲሞክራሲ እያልን እንላለን። ይሄንን አይነት በጣም ቀላል የሆነ ነገር ማወቅ ካልቻለን መሪዎችን ማውጣት የምናስብ ከሆነ የዚህ አይነት ባህሪ መኖር አለበታል እና ሁል ጊዜ ግንቦት ላይ ኔ ኔ ፎረም እንላለን የዩናይትድ ኔሽን ኢሲኤ የዩናይትድ ኔሽን ኮንፈረንስ ሴንተር እዛ በአመት ትንሱ በጣም ጥሩ ሆኖልናል። በጣም ብዙ ሰዎች ሁሉ ይመጣሉ። በሱ ሁለተኛ ባህሪያት ማዳበር ያለብን ባህሪ ምንድን ነው? እሱ መመሰጋገር አስፈላጊ ነው። በጣም ነው ማከብርሽ በዚህ ስራሽ፣ ይሄንን እኮ የሰራሽው ለእንደዚህ ለእንደዚህ ለእንደዚህ ይረዳል የሚል የሚያበረታታ ባህሪ የለም። በጣም ብዙ ጊዜ የምናየው የጎደለውን ላይ ነው የምናየው፣ እና እሱ ባህሪ ደግሞ መቅረት አለበት ብለን የውመን ኦቭ ኤክሰለንስ ብለን የላቁ ሴቶች ብለን በአመት አንዴ የምናደርገው በጣም እሱ በጣም ትልቅ እየታወቀ የሄደ ነው። ስለዚህ ኤውብ ከትስስር መድረክነት በተጨማሪም እራስን የማብቃት ስልጠናዎች የሚሰጡበት እንደሆነ ናሁ ታስረዳለች። የባህል ተጽዕኖ ላይ በራሳችን እንዳንተማመን የሚያደርግ ከኛ ላይ ምን ይወስድብናል? ምን ጨምርብናል? ምን ይወስድብናል? እንደሱ አይነት አለ። ለውጥን ለምንድን ነው የምንሰራው? ለውጥን እንዴት አድርገን ነው ጓደኛችን ልናደርግ የምንችለው? ውድቀትን ብዙ ጊዜ ብዙ ሰዎች መውደቅ አልፈልግም፣ አንዳንድ ነገር ሁሉ ጊዜ ማሸነፍ ነው የምፈልገው የሚል አለ እና የማይሆን አይነት ውድድር አለ። በተለይ በሴቶቹ ውስጥ ልክ ያልሆነ ነገር ነው። አንዷን ጥዬ ነው እኔ ማለፍ ያለብኝ የሚል አይነት አስተሳሰብ አይነት አለ እና እሱ ምንድን ነው ከየት ነው የመጣው? ፍርሃት ፊር የሚለው ነገር ኬዝ ነው የመጣው። እንዴት ነው እሱስ ልናስወግድ የምንችለው? በጣም ብዙ አሉ። ላይክ ደግሞ አንድ ሰው ራሱ በደንብ እንዴት ነው የሚያስተዋውቀው? ስለ ስቶሪ ቴሊንግ እንላለን። በታሪክን በታሪክ እንዴት አድርገን ነው ወደኋላ ሄደን ምንድን ነው እሱ እኛ ምንድን ነው የምንመስለው የሚል ነገር የለም። ኤውብ ኤውብ ዌብሳይት ላይ ሄደሽ ብታይ የተሳስን ላይ ያደረግ ነው ብታይ፣ ፎከስ የሚባል አለ። ፎከስ ማለት ምንድን ነው እሱ? በጥናት የተደገፈ አንዳንድ ነገሮችን የምናወጣበት ለምሳሌ፣ አሁን ስለ ትምህርት ትምህርት ወድቋል። እኛ ማለት አንፈልግም። ታዲያ እሷ ትምህርት ወድቋል ኢትዮጵያ ውስጥ ነው ለምንድን ነው ወደቀስ የሚባለው የሚል ኤዱኬሽን ን ቲራኒ ኦፍ ኳንቲቲ ኢን ኢትዮጵያ ጥናት አድርገናል እና እዛ ላይ አንዱ የሚለው የኢትዮጵያ ትምህርት የተዳከመው አንዱ ወደ ወደ ምዕራባውያን ትምህርታችን ወደ ምዕራባውያን መሆን አለበት የሚል ሲወሰድ ያለ ጥናት ያለ ምናምን ከኛ አስተሳሰብ እኛ ማነን የሚለው የኛ እምነታችን ከመጠናከር ይልቅ እንዲዳከም ተደረገ እና ዋናው ትልቁ ነገር ኤውብ አሁን የሚያደርገው እሱ ነው። እንደነሱ አይነት ናሁ ሰናይ። በቀጣይ የመንግስት የልማት ተቋማት ላይ ሀምሳ በመቶ የሴቶች ተሳታፊነት እንዲኖር ለማስቻል ኤውብ እየሰራ መሆኑንም አስታውቃለች። ለአሜሪካ ድምፅ ዘገባ አይደን ገረመው ከዋሽንግተን ዲሲ። ቤታችን በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናዘጋጅላችሁ የጋቢና ቪ መሰናዶ እዚህ ላይ ተጠናቋል። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ቪያ መሀሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ሀብታሙ ስዩም በዜናዎቹ፣ ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራሙን በመምራት አብረናችሁ አምሽተናል። Wenn der Gummischütz ist, ist kann man mit Gern in das